وعياله ابي الاسلام ወሎ ክፍለ ሀገር ቃሉ ወረዳ ደጋን ከተማ ውስጥ በነዋሪው ህዝብና በፌዴራል ፖሊስ መካከል ግጭት መፈጠሩ ተገለጸ። ግጭቱን የቀሰቀሰው በፖሊሶች የታሰረ አንድ የወጣት ተወካይ በህዝብ ትብብር እንዲለቀቅ ከተደረገ በኋላ መሆኑም ታውቋል። አዲሱ አበበ ወደ አካባቢው ደውሎ የዓይን ምስክር ነኝ ያሉ ሰው አነጋግሯል። አቡበከር የተባለው የደጋን ወጣት ትናንት እሁድ በፖሊስ ተይዞ ከተወሰደ በኋላ ህዝብ ቦታው ድረስ በመሄድ አስለቅቆታል ብለው አለማኙ እንዴት አስለቀቁት? ለምን ታሰረ? ቀጥሎ ይቀርባል። ደጋን ከተማ ነው። ያው ጠዋት አካባቢ ላይ ነው ሦስት ሰዓት አራት ሰዓት አካባቢ ላይ ነው የታሰረው። መቼ ነው እሱ? ትናንት ጠዋት። እሺ። ያው ባጃጅ ምናምን ይዘው እየተንቀሳቀሰ እያለ ፖሊሶች ወደ ላይ ይዘን ሄድ ምናምን ብለውት ይዛቸው እየሄደ እያለ ፖሊስ ጣቢያ አካባቢ እንደደረሰ ናዚህን ወረዳ ይፈልግሃል ምናምን ብለው ፖሊስ ጣቢያ ያስገቡት። ደጋን ውስጥ? አዎ። ከዚያ በኋላ ልዩ ሀይሎች በአንድ ፓትሮል መጡና ወደ አራትና አምስት አካባቢ ናቸው ይዘውት ወደ ገርባ ወሰዱት። ገርባ ሩቅ ነው ቅርብ ነው ከደጋን ኪሎ ሜትር ነች። ቃሉ ወረዳ ከኮምቦልቻ ሀያ ሶስት ከተማ ርቃ ነው የምትገኝ። ደጋን ማለት ነው። ገርባም ደቡብ ወሎ ናቸው ቃሉ ውስጥ አዎ። እና ወጣቱ ከዚያ በኋላ ይህን ነገር የሰማ ጊዜ ያው ተቃውሞን እያሰማ ወደ ደጋ ፖሊስ ጣቢያ ሄዱ። እዚያ ምንም መፍትሔ ክስ ስላላገኙ ቀጥታ ተመልሰው ወደ ገርባ ሄዱ። ልዩን አስፈትሰው ተመለሱ። እንዴት አስወጡት? መኪና ላይ ነበረ። ሰዎቹ ወደኋላ በሚያፈገፍጉ ሰዓት መኪናው ክፍት ነበር። ከዚያ ገብተው ሰብረው አወጡት። ከመኪና ውስጥ ነው እንጂ ከእስር ቤት አይደለም። አዎ መኪና ላይ ነበር ከጀርባ ደግሞ የታሰረ ሰው ነበር ደጋን አንጥተው ያሰሩት ማለት ነው ገርቦች ደግሞ ተንስተው ደጋን መጡና ለነሱ ሳስሮ ነበር ነበርና ከደጋን እነሱ ብያቸውን በሰዱ አቡበከርን ከመኪና ላይ አውርደው ሲወስዱት ፖሊሶች የሉም እንዲያ በአካባቢው ፖሊሶ ልጆቼ አንድ ፖሊስ ብቻ ነው ያየሁት። እኔም እዚሁ ቦታ ይጅ ነበርኩኝ። ልዩ ሀይሎች ነበሩ፣ አራት ናቸው፣ አምስት እነሱ። ምንም ያደረጉት ነገር የለም ወደ ኋላ ብቻ ይፈፈጋሉ እንጂ ምንም ያደረጉት ነገር የለም። ወደ ሰው መሳሪያ ምናምን አላሳዩም። እኛ ያገኘነው መረጃ እስረኞች እንዳስለቀቃችሁ፣ አቡበከርን ብቻ ሳይሆን ሌሎችንም እንዳስለቀቃችሁ፣ አስራ አምስት ሰዎች ቆሰሉ፣ አራት ሰዎች ሞቱ። እንደዚህ ነበር የሰማነው። አቡበከርን ብቻ ነው ያስለቀቅነው። ሌላው እንደገና እስረኞች የሚለው ነገር ከዚህ በኋላ የተከሰተ ነው። ደርባዎችም ልጃቸውን አስለቀቁ። ደጋ

ማህበረሰቡ ተለያየ። በቃ መስኪና ተበታተነ። ሁሉም ወደ የቤቱ ገባ። ገርቦችም ተመልሰው ወደ ሀገራቸው ሄደዋል እና ቀጥታ ከዞሩ በኋላ ከሰባት ሰዓት ተኩል በኋላ ማለት ነው። ከዚያ ቀጥታ ፌዴራል መጣ ወደ ገርባ አለፉ። ከዚያ ወደዚያ ወደ ገርባ አካባቢ ሲሄዱ ወጣቶች አልተበተዱ መሰለኝ መስኪል ውስጥ አግኝቷቸዋል መሰለኝ እና እዚያ ቦታ ላይ እንግዲህ ብቅብቅ ተሰሷል። እንደገና እንዳዲ ፌዴራሉ ሄዱ በኋላ የቂስ ሞን ብመሳሪያ ብዙ ነገር የተተኩሰው ከዚያ በኋላ ነው። መሞተም ቁስላትም ከዚያ በኋላ የተከሰተው እንጂ ጠዋት አካባቢ ላይ ከስድስት ሰዓት በፊት ምንም አይነት ነገር የለም። እነዚህ ሁለት ነገሮች ብቻ ነው የተሰሩት። ከሰዓት በኋላ ነው አራት ሰው በሞቱ እነዚህ ቁስለኞች ምናምን የሚለው ከዞሩ በኋላ ያው ከሰባት ሰዓት በኋላ የተከሰተ ክሰት ነው። የእስረኞቹ ከተለቀቁ በኋላ ሰላም ነው። ለምንድን ነው እሱ ተኩስ የተከፈተው እና ሰው የሞተው ወይም የቆሰለው? የምርጫ ምናምን አሁን ኢቲቪ ላይ የተላለፈው ነገር አለ። ያ ነገር እንደዚህ አሸባሪዎች ምናምን ተብሎ ነው የመጡትና ፌዴራሎች አሁን እዚያ ቦታ ላይ ወጣቶቹን በሚያገኙ ሰዓት እዚያው ብጥብጥ ተነሳ፣ የቂስ ቦምብ መሳሪያ ብዙ ነገር ተደረገ እና እዚያ ቦታ ላይ ያው ወደ አራት ሰዎች ነው የሞቱት። ያው ብዙ ሰዎች ይቆስለዋል። ያን ያህል ብለህ ለማለትም መናገር ይከብዳል። አይታወቅም ቁጥሩ። ሰዎችም እየተለቀሙ ወደ ባጅ ወስዷቸዋል ፌዴራሎች ማለት ነው። ጥያቄም የተለያየ ውዝግብ የተነሳው ከምርጫው ጋር የተያዘ ነገር አለው፣ ከምርጫው ጋር የተያዘ ነገር የለም። መስከረም ሀያ ሰባት ትፍርቀት ነበር ምርጫው ሲካሄድ የነበረው ደጋልና ገርባ ላይ መስከረም ሀያ ሰባት ላይ ምርጫ ሚባል አልተካሄደም። የተካሄደው ምንድን ነበር መሪ የምርጫው ቀን ተራዝሞ እንደገና ነበር ምርጫው ሲካሄድ የነበረው እሑድ የሚባለው ቀን ተዘሎ ማለት ነው። ምርጫው ሲካሄድ የነበረው በድብቅ ማለት ነው፣ ሕብረተሰቡን በማይወክሉ ሰዎች። በኢቲቪ የተላለፈውን ዘገባ ሰምታችኋል? አዎ ሰምተናል። በጣም ነው ያዘንኩት። አሸባሪ አለ። እኛ ምንም አሸባሪዎችም አይደለንም ሰላማዊ ሰዎች ነን። በቁጥጥር ስር ዋሉ፣ ፖሊስ ሞተ ምናምን ተባለ። ፖሊስ የተመታ የሞተም ሰው የለም እኛ ላይ የሞቱ ሰዎች ሲቪሎች ናቸው። አራት ሰዎች ናቸው በትክክል የሞቱት። ከፌዴራልም እንደዚህ አንድ ሰው ሞቷል እየተባለ ነው። ሌላም አንድ ቁስለኛ አለ ይባላል እንጂ እንደዚህ ፖሊስ መሞቱ ነው ራሱ እኛ ከኢቲቪ ነው እንጂ የሰማነው አላየንም። ደጋ ላይ ያሉ ፖሊሶች ስንት ናቸው ቢባል አራት ሊሆኑ ይችላሉ። ገርባ በላይ እንደዚሁ አሁን ፖሊሶቹ ቢቆጠሩ ፖሊሶቹ የትኛው ፖሊስ እንደሞተ ግራ የሚያጋባ ነገር ነው እና በጣም የሚገርም ነገር ነው የተናገረው በኢቲቪ በተለይ ማለት ነው። ሰዎችን እያሸበሩ አሸባሪ ማለት ተገቢ አይመስለኝም ደራሲ ሳስበው አሸባሪ የሆነብን አሁን በተለይ በዋናነት የመንግስት አካላት እጅ ናቸው። እየመጡ ጠዋት ማታ እየረበሽን ያሉት እነሱ ናቸው እንጂ ሌላ አካል የለም። ምን አረጓቸው? ምንም በማናውቀው ነገር አሁን ፌዴራል መላኩ ምን ብሎ ህብረተሰቡ ማሸበሩ ራሱ ሌላ ነገር ነው። ምን አሁን የተፈጠረ ነገር የለም። ቀላል ነገር ነው የተፈጠረው ነገር፣ በውይይት በምን የሚፈታው ነገር ይሄ ሁላ ፌዴራል ዛሬ ብታይ አሁን ህብረተሰቡ በቃ ጠዋት ጀምሮ ሱቅ ተዘግቶ ገበያው የሚሄደው አቁሞ በጣም ህብረተሰቡ ደንገጥ ቆጠን ያለው፣ ህብረተሰቡን እንደዚህ ማሸበር ደግሞ ተገቢ አይደለም። በሌላ በኩል ግን ሁኔታውን አስመልክቶ ለሮ ሮይተርስ የዜና አውታር መግለጫ የሰጡት የኢትዮጵያ ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ሚኒስትር ዴኤታ አቶ ሽመልስ ከማል አጋጣሚው የተፈጠረው በገርባ ከተማ ለትናንት እሁድ ተላልፎ የነበረው የእስልምና ጉዳዮች ጠቅላይ ምክር ቤት ምርጫ እየተካሄደ ሳለ አንድ የተቃወመ ግለሰብ የድምፅ አሰጣጡን ሂደት ለመረበሽ ሲሞክር በቁጥጥር ስር በመዋሉ ነው ብለዋል። አቶ ሽመልስ አክለውም ደጋፊዎቹ ግለሰቦች ከፖሊስ ቁጥጥር በኃይል ሊያስለቀቁት የሞከሩት ቆንጨራና የእጅ የተኩስ መሳሪያዎችን ይዘው ነበር ብለዋል። የአክራሪው ቡድን አባላት ያሏቸው ሦስት ሰዎች እስር ቤቱን በኃይል ሰብረው ለመግባት ሲሞክሩ ፖሊሶቹ ተኩሰው ገድለዋቸዋል ሲሉም የኢትዮጵያ መንግሥት ቃል አቀባዩ አቶ ሽመልስ ከማል አክለዋል። በግጭቱ ውስጥ አንድ ፖሊስ መገደሉንና ሌሎች ሁለት ፖሊሶች መቁሰላቸውንም አቶ ሽመልስ ተናግረዋል። Thank you.